ከሐሙስ ከሰዓት ጀምሮ በባህላዊ አልባሳት ያሸበረቁ ወይዛዝርት፣ ህፃናት፣ ጎልማሶችም ሆኑ አዛውንት በብዛት ሲመለከቱ የኤምባሲው ቅጽር ከምን ጊዜውም በላይ ኢትዮጵያዊ ድባብ ሰፍኖበት ነበር። ወይዘሮ ሳባ ገብረ ስላሴ፤ ያው ጓደኞቼ ጠቅላላ ባህል ልብሳቸውን ይዘው ነው ይኸው እንደምታያቸው ማለት ነው። እኔ የኢትዮጵያ ቡና ቡናውን ራሱ ከኢትዮጵያ ነው ያመጣሁት የራሱ ናቹራል የሆነ ቡና ነው። በዚሁ ኢትዮጵያዊነት በጉልህ በተንጸባረቀበት በዓል ላይ በእንግድነት የተገኙት ረዳት ፕሮፌሰር ካሚል አደም የኢትዮጵያንና የሙስሊሙን ጥንታዊ ግንኙነት በስፋት አቅርበዋል። በሀገራችን 16 ዓመት ሲቆዩ 15 ወንዶች፣ አምስት ሴቶች ተወልደዋል። የትውልድ ሰርቲፊኬት የሀበሻ ነው። 15 ሙተው፣ አስር ወንዶች፣ አምስት ሴቶች፣ የሀበሻ ምድር አጽማቸውን አቅፋ ትገኛለች። ይሄ ክብራችን ነው። ሁሉ እንግዲህ ያኔ የመሰለ ታሪክ ያኔ መሰለ መስተንግዶ ያኔ መሰለ እንክብካቤ የሰጠነው ይሄ እስልምና መሠረት እንዲጥል ምን ያህል ተሳትፎ እንዳደረገ መረዳት ይገባቸዋል። ዛሬ አንድ ነጥብ ስድስት ቢሊዮን ሙስሊም በዓለም ለዛች አገር ለዛ ህዝብ ባለ ዕዳ ነው። በየመድረኩ እየተመሰከረልን ነው። በአለም የኢትዮጵያ ዓለም አቀፍ ትምህርት ቤት ርዕሰ መምህር አቶ አብዱል ባሲጥ ጀማል ህጻናትና ወጣቶች ማንነታቸውን በወጉ እንዲረዱ ትምህርት ቤቱም ሆነ ወላጅ ከሚያደርገው ጥረት ጎን ለጎን እንዲህ አይነት መርሃ ግብሮችም የራሳቸው በጎ አስተዋጽኦ እንዳላቸው ያብራራሉ። በልጆች ስብዕና ግንባታ ላይ ጥሩ እየሰራን መሆኑን ያመለከተና ከወላጆችም ብዙ ጥሩ አስተያየቶች የመጡበት ነው። ዛሬ 16 ዓመት የኤምባሲው ህንጻ ሲገነባ የሀሳብም ሆነ የገንዘብ አስተዋጽኦ ያበረከቱ የእድሜ ባለጸጎች ዛሬ ልጆቻቸውም ሆነ የልጅ ልጆቻቸው በባህላዊ አልባሳት ተውበው በኢትዮጵያዊነት መንፈስ ተሞልተው በህንፃው ቅጽር ሲመለከቷቸው ልንገልጸው የሚከብድ ያሉት ደስታ እንደተሰማቸው ይናገራሉ። አቶ ኪሮስ ብርሃኔ እኔ ራሴ ሳያቸው ሲጫወቱ ትናንት ሲበርቁ እንደፈለጉት የተሰማኝ ደስታ ከዚህ በፊትም አድርገ ነው የማናቅ ያልታየ ነገር ነውና ይቀጥል ባይነኝ። እንግዲህ በሦስት ቀኑ መርሃ ግብር ማጠቃለያ ላይ በሪያድ የሚገኙ የምስራቅ አፍሪካና የሌሎች የኢትዮጵያ ወዳጅ የሆኑ ሀገሮች ዲፕሎማቶች እንዲሁም የሳውዲ አረቢያ የውጭ ጉዳይ መስሪያ ቤት የአፍሪካ ጉዳይ ዳይሬክተር ጀኔራል በክብር እንግድነት ተገኝተዋል። የሱዳን ኤምባሲም የባህል ሙዚቃ ቡድኑን ይዞ ቀርቧል። በሳዑዲ አረቢያ የኢትዮጵያ መንግስት ልዩ መልእክተኛና ባለሙሉ ስልጣን አምባሳደር አሚን አብዱል ቃድር መርሃ ግብሩ ውጤታማ እንደነበር ይናገራሉ። በተለይ ከመልካም አስተዳደር ጋር በተያያዘ የሚነሱ ቅሬታዎችን ይፈታል ተብሎ የተዘጋጀው የዜጎች ቻርተር በአገልግሎት ሰጪውም ሆነ ተቀባዩ ዘንድ እንዲሰርጽ መልካም አጋጣሚ ፈጥሯል ይላሉ። ማንኛውም ሰው የፈለገ አመለካከት ይኖረው፣ የፈለገ አቋሚ ይኖረው፣ ግን በህገ መንግስቱ አገልግሎቱን ማግኘት አለበት። ስለዚህ ከዚህ አንጻር ዜጎች ቻርተር ላይ ተገልጋዩ በሚመጣበት ጊዜ ከሱ ምን እንደሚጠበቅ ያውቃል፣ ፈጻሚው አካል ደግሞ ለተገልጋዩ ምን ሲያሟላ ምን መስጠት እንዳለበት ደግሞ በግልጽ የሚያውቅበት ሰነድ ስለሆነ ከዚህ አንጻር ይህን ሰነድ በሶስትም ቀን ለሁሉም አስተምረናል። በሶስት ቀኑ መርሃ ግብር ከ10 ሺህ በላይ ኢትዮጵያውያን መሳተፋቸውን ያብራሩት አምባሳደር አሚን ይህም በሰላምና ስርዓት ባለው መልኩ መከናወኑ ኢትዮጵያዊ ጨዋነትን ለአስተናጋጁ ሀገር ያሳየ መሆኑን ጠቁመዋል። ስለሺ ሽብሩ ለጀርመን ድምፅ ሬዲዮ ሪያድ